ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ተጽፏል የተሰኘው ልዩ መሰናዷችን በተለየ ሁኔታ ወደ እናንተ የሚደርሰው በተለያየ አይነት መንገድ ወይም ደግሞ በዙሪያችን ባሉ ነገሮች ላይ በሚነሱ ጥያቄዎች ላይ መጽሐፍ ቅዱሳዊ ምላሽ የምንሰጥበት ልዩ መሰናዶ ነው። ይህንን መሰናዶ እስከዛሬ ዛሬ የምትከታተሉ አድማጭ ተመልካቾቻችን እግዚአብሔር ይባርካችሁ። ምናልባት ዛሬ ደግሞ ለመጀመሪያ ጊዜ እያያችሁ ያላችሁ ደግሞ እናንተንም እንኳን ደህና መጣችሁ እንላችኋለን። ወደ እናንተ እየደረስን ያለንበት የመጀመሪያ ጊዜ ፕሮግራማችንና እግዚአብሔር እጅግ እናመሰግናለን። ስለዚህ እስከ ፕሮግራሙ ፍጻሜ ድረስ ደግሞ አብራችሁን ዝለቁ ስንል በጌታ ፍቅር እንጠይቃችኋለን። በጌታ የተወደዳችሁ ዛሬ በሚኖረን ቆይታ አጠገቤ የሚገኙትን እንግዶቼን እንኳን ደህና መጣችሁ ማለት ፈልጋለሁ። በዚህ በኩል በዚህ በመንፈሳዊ አገልግሎት ወይም በቤተ ክርስቲያን አገልግሎት ረዥም ዓመትን እያገለገሉ ያሉ ፓስተር ጥሩነህ ወልደስላሴ አጠገቤ ስላሉ እጅግ በጣም ደስ ይለኛል። በዚህ ሰዓት በዚህ ጊዜ ፈቃደኛ ሆነው በዚህ ስፍራ ተገኝተው ሊያገለግሉ ፈቃደኛ ስለሆኑ እጅግ በጣም ነው የማመሰግነው። ፓስተር እንኳን ደህና መጡ። በጣኑም እናመሰግነው፣ እግዚአብሔር የተመሰገነ ይሁን። እንደዚሁም ደግሞ ፓስተር አይጠገብ ብርሃኑ ደግሞ አጠገባችን አለ። ፓስተርም እንኳ እንድናመጣ እግዚአብሔር ይባርክ። በጣኑም እናመሰግነው። እንግዲህ ዛሬ በሚኖረን ቆይታ በተለየ መልኩ ቤተ ክርስቲያንን በተመለከተ የሚነሱ ጥያቄዎች አሉ እና እነዛ ጥያቄዎች መካከል የተወሰኑትን እያነሳን ውይይት እናደርጋለን። እኛ ብቻም ሳይሆን ደግሞ እናንተን ባላችሁበት ቦታ ሁናችሁ በተለያየ የማህበራዊ ድረገጾች ላይ የምትመለከቱን ካላችሁ እናንተ በቀጥታ መስመር በ0990 6 እንደገና ልድገምላችሁ፣ በ0990 6 ላይ ደውላችሁ ጥያቄዎቻችሁን ልታደርሱን ትችላላችሁ። የእግዚአብሔር መንፈስ ከሁሉም በላይ ደግሞ ከእኛ ጋር ሆኖ በምናነሳቸው ሀሳቦች ላይ ልዩ የሆነ መንፈሳዊ በረከት እንድናገኝ ጸሎት በማድረግ ነው የምንጀምረው። ፓስተር ጥሩነህን ጸሎት እንዲያደርጉልን ልጋብዝና ከዛ በኋላ ወደ ውይይታችን ይላል። ፓስተር ጸልዩልን። እግዚአብሔር አባታችን እናመሰግንሃለን፣ እናከብርሃለን፣ ስምን ከፍ ከፍ እናደርጋለን ጊዜ ሰጠን፣ እድሜ ሰተን፣ አንተ እንድናገለግል ስለፈቀድልን በዘመናችን ሁሉ ስላልተለየህን፣ አብረህን ስለወጣህ፣ አብረህን ስለገባህ፣ አብረህን ስለወረድ ለሁሉም ተመስገን። አባትና አምላካችን ዛሬ በመካከላችን አንተ ከሌለህ የእኛ ውይይት ዋጋ ሊኖረው አይችልም። አንተ ግን በመንፈስ ቅዱስህ አማካይነት በመካከላችን ከተገኘህ ከባረከን እኛ ተባርከን ሌሎችን በረከት ልንሆን እንችላለንና ና ጌታዋ፣ በመካከላችን እንድትገኝ እንለምናለን። የሁላችን ኃጢአትና በደል ሁሉ ይቅርበለን። በለን እንዳትገኝ የሚከለክለውን ሁሉ አስወግድ። አንተ ተገኝተህ ግን እያንዳንዳችን የአንተ መሳሪያዎች ነን። ቃልም ቃልን በሚገባ ለወገኖቻችን አካፍለን እኛ ድነን ሌሎችንም የምናድን ወገኖች እንድታደርገን እንለምናለን። በዛሬቱ ማታ ይህን ፕሮግራም መንፈስ ቅዱስ ይቆጣጠር፣ መንፈስ ቅዱስ ይምራ፣ መንፈስ ቅዱስ ያሰራጨው፣ በቅዱስ ልጅ በኢየሱስ ስም አሜን። ፓስተር እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን፣ ቀደም ሲል እንዳልኩ እንግዲህ እየተከታተላችሁ የምትገኙት ተጽፏል የተሰኘውን ልዩ መሰናዷችን ነው እና በአላችሁበት ቦታ ሁናችሁ ቀደም ሲል በጠቀስኩት 09096384 ላይ ደውላችሁ አስተያየት ጥቆማችሁ ታደርሱን ትችላላችሁ። በቀጥታ ወደ ፕሮግራማችን ስንሄድ ቀደም ሲል እንዳልኩት እንግዲህ ይሄ ፕሮግራም ሚዳስሰው መጽሐፍ ቅዱሳዊ ምላሽ የምንፈልግበት ፕሮግራም ወይም ደግሞ ዝግጅት ነው እና የተለያዩ ርዕሰ ጉዳዮችን እያነሳ፣ ዛሬ የምናነሳው ርዕሰ ጉዳይ ቤተ ክርስቲያን የሚል ነው። ይህንን ርዕሰ ጉዳይ ልናነሳበት የፈለግንበት ዋና ምክንያት ብዙዎቻችሁ በዙሪያችሁ እንደምትመለከቱት ዛሬ ብዙ በተለይ በክርስትናው ዓለም በርካታ ቤተክርስቲያናት በዓለም እንዳሉ ይታወቃል። ከዓለም ደግሞ ወርዶ በእኛም ሀገር ደግሞ ዛሬ በየቦታው የተለያየ ስም እየተሰጣቸው ብዙ ቤተክርስቲያናቶችን እንመለከታለን እና ብዙ መረጃዎችንም ማቅረብ ይቻላልና በርካቶች ናቸውና ግን እግዚአብሔር ፈቃድ ያለባት የእግዚአብሔር ቤተክርስቲያን የትኛዋ ነች? እንደዚህ ነው ወይ ቤተ ክርስቲያን የሚል ሀሳብ ነው የምናነሳው። እና እንደ መግቢያ እንዲሆን የማነሳው ጥያቄ ምንድን ነው? በእግዚአብሔር ዓይን ወይም ደግሞ እንደ መጽሐፍ ቅዱስ ቤተ ክርስቲያን ማናት፣ ምንድናት? የሚል ጥያቄ ማንሳት መሰረታዊ ነው ብዬ አስባለሁ። እና ከዚህ እንጀምራለን። ፓስተር እዚህ ጥያቄ ብንጀምር ደስ ይለኛል። ይህ ጥሩ ጥያቄ ነው፣ መሰረታዊ ጥያቄ ነው እና ልንዋየይበት ይገባል፣ ልናስተውለውም ይገባል። እና ቤተ ክርስቲያን ምንድናት? በእግዚአብሔር አስተያየት፣ በሰው አስተያየት ሊሆን ይችላል። ምንድናት የሚለውን ጥያቄ እናተኩርበታለን። ቤተ ክርስቲያን ሁለት አይነት መግለጫ አላት። አንደኛው በመጀመሪያ መንግስት ናት ልበል፣ ቤተ ክርስቲያን ማለት መንግስት ናት። እግዚአብሔር ያቋቋማት መንግስት ናት። ይቺ መንግስት ሁለት አይነት ቅርንጫፍ አላት። አንደኛው የጸጋ መንግስት እንለዋለን። ሁለተኛውን ደግሞ የክብር መንግስት እንለዋለን። የጸጋ መንግስት የምንለው ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ አስራ ሁለቱን ሐዋርያ ታስተምሮ የእሱን መንግስት በዚህ ምድር ላይ በመሰረተ ጊዜ ያ የተቋቋመው ቤተ ክርስቲያን የእግዚአብሔር የጸጋው መንግስት ይባላል። የጸጋ መንግስት የተባለበት ምክንያት አለው። የጸጋ መንግስት የምንለው እግዚአብሔር ክርስቲያንን ሲያቁ፣ ክርስቲያን ሲመሰረት ያለአንዳች ዋጋ በነፃ ነው። ያመነ ሁሉ ይድናል ነው። ያመነ ሁሉ የእግዚአብሔር መንግስት አባል ሊሆን ይችላል ነው። ያ እምነት ደግሞ የሚገኘው ከእግዚአብሔር ዘንድ ነው። ያ እምነት ደግሞ የእግዚአብሔር ስጦታ ነው። የእግዚአብሔር ጸጋ ነው። የዘላለም ሕይወት ነው። ያ የዘላለም ሕይወት ክርስቶስ አምጥቶ በነፃ እንኩ ይላል። የሚሰሙ ሰዎች ፈቃደኛ ሆኖ እሺ ብለው ከተቀበሉ እነዚያ ሰዎች ክርስቲያኖች ናቸው። ክርስትናን ተቀበሉ፣ ክርስትናን አመኑ ማለት ነው። በዚህ አይነት ነበረ ከሐዋርያት ጋር ቤተክርስቲያን ያቋቋማት ቤተክርስቲያንን ሲያቋቋማት ለሐዋርያት ነው መጀመሪያ እ እናንት ምስክሮች ናቸው እና እነሱን ሰብስቦ መጀመሪያ ለእነሱ ወንጌልን በሰበከላቸው ጊዜ ወንጌልን ባስተማራቸው ጊዜ የክርስትናን ህይወት ባሰማራቸው ጊዜ ባለመታደል ያልተቀበሉ ነበሩ፣ የተቀበሉ ነበሩ፣ የተጠራጠሩ ነበሩ። የተቀበሉት ግን በእሱ ያመኑ ከኃጢአት ነፃ የሆኑ እነሱ ክርስቲያኖች ይባላሉ። ለነሱ ሁሉ ደህንነትን የዘላለም ህይወትን ጌታ ኢየሱስ ክርስቶስ በነፃ ሰጥቷቸዋል። እነሱ የመጀመሪያዎቹ የጸጋ መንግስቱ አባል ይባላሉ። ይሄነው መንግስቱ የጸጋ መንግስቱ ያን ጊዜ ነው የተጀመረ። ሁለተኛው ክፍል የሚመጣው የክብር መንግስቱ ነው። የክብር መንግስቱ የሚመጣው ገና ክርስቶስ ዳግም መጥቶ እኛን ወደ ሰማይ ይዞ ህዶ ሺህ ዓመት በሰማይ ነግሰን ከዚያ ተመለሰን ወደዚህ ምድር ስንመጣ የክብር አሁን የጸጋ መንግስት ያለ ነው። ያ ግን የክብር መንግስት ይመጣል። የእግዚአብሔር የክብር መንግስት እንከብራለን፣ ከእሱ ጋር ለዘላለም እንነግሳለን፣ እንከብራለን። አሁን በጸጋው ነው ያን ግን በክብር በክብር ከሞት ወደ ህይወት ተሻግረ አሁን ያለው መከራ ሁሉ ቀርቶ አሁን ያለው ችግር ሁሉ ቀርቶ የእግዚአብሔር መንግስት የእግዚአብሔር የክብሩ መንግስት በተቋቋመች ጊዜ የሚመጣበት ጊዜ የክብሩ መንግስት እንቀበላለን። ለዘላለም ከእሱ ጋር በክብር እንኖራለን። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ፓስተር ፓስተር አይጠቀም በዚሁ ሀሳብ ላይ የተነሳው ሀሳብ። አዎ እንግዲህ፣ ለመጨመር ብዙ ጊዜ ቤተ ክርስቲያን የሚለውን ቃል ስንሰማ ወደ አእምሯችን የሚመጣው ህንጻ አንድ ለአምልኮ የተለየ አምልኮ የሚካሄድበት ህንፃ እንደሆነ ነው ወደ አምሯችን የሚመጣው ነገር ግን ቤተ ክርስቲያን የሚለው ቃል በመጽሐፍ ቅዱስ በመጽሐፍ ቅዱስ በአዲስ ኪዳን ነው የሚገኘው ቃሉ። በእርግጥ በብሉይ ኪዳንም ተመሳሳይ አቻ የሆነ ቃል አለ። ነገር ግን ቤተ ክርስቲያን የሚለውን ቃል ቃል በቃል የምናገኘው በአዲስ ኪዳን ነው እና ከመቶ ሀያ ጊዜ ወደ መቶ ሀያ ጊዜ የሚሆን ተጠቅሷል ቤተ ክርስቲያን የሚለው እና ነገር ግን እነዚህ መቶ ሀያዎቹ ስለ ህንጻ ያወሩት ስለ ህንጻ አይደለም ያወሩት፣ የሚያወሩት ስለሌላ ነው። እንግዲህ አሁን ስለምንድን ነው የሚያወሩት ብለን ስንመለከት የቃሉን ትርጓሜ ብናስ ብናየው የበለጠ ልንረዳ እንችላለን እና የቃሉን ትርጓሜ ስንመለከት፣ እንግዲህ ቤተ ክርስቲያን የሚለው ቃል ከግሪኮ ኤክሌዥያ ከሚለው የመጣ ነው እና ይሄ ቃል ከሁለት ቃላቶች የተመሰረተ ነው ኤክ እና ካሊው የሚሉ ሁለት ቃላቶች የተመሰረተ ነው። እና ኤክ ማለት መውጣት ማለት ነው። ካሊዮ ማለት መጠራት ማለት ነው። ስለዚህ የሁለቱ ድምር ስንመለከተው ቤተ ክርስቲያን ማለት ተጠርቶ የወጣ ሕዝብ ማለት ነው። ተጠርቶ የወጣ ሕዝብ ነው። ከየት ነው ተጠርቶ የወጣ ሕዝብ ያለ እንደሆነ ከዓለም ከየትኛው ዓለም አሁን ስንል ከዚህ ዓለም ማለት አይደለም። ሊትራል ከሆነው ከዚህ ዓለም ሳይሆን በዚህ ምድር መንፈሳዊ የሆነ ዓለም አለ። ስጋ ዓለም እና ከዛ ከጨለማ ሰይጣን ከሚመራው የጨለማ አስተዳደር ተጠርተው የወጡ ናቸው። ማን ነው የጠራቸው? መንፈስ ቅዱስ ነው የጠራ። ራሱ እግዚአብሔር ነው የጠራቸው። እግዚአብሔር በልዩ ልዩ አይነት መንገድ ይጠራል። አንዳንድ ጊዜ በሰዎች ሊጠራ ይችላል። አንዳንድ ጊዜ ራሱ ተገልጾ በልዩ ልዩ አይነት መንገድ አንዳንድ ጊዜ በአእምሯችን በተለያየ አይነት መንገድ ግን እነዚህ ህዝቦችን ይጠራቸዋልና ተጠርተው የወጡ ህዝቦች ናቸው። እና ስለዚህ ቤተ ክርስቲያን ብለን ስንል ተጠርቶ የወጣ ህዝብ ማለት ነው። ለእግዚአብሔር ተለይቶ የወጣ ህዝብ ማለት ነውና ቤተ ክርስቲያን። ስለዚህ ቤተ ክርስቲያን በተለያየ አይነት ሁኔታ ተገባለች። መንግስት፣ በመንግስት ተመስላለች ቤተ ክርስቲያን። ልክ እንደ እግዚአብሔር መንግስት ና ያ መንግስት በሁለት አሁን በጥሩ ሁኔታ ተገልጧል። በሌላ አይነት ሁኔታ ደግሞ ቤተ ክርስቲያን እንደ አካል አካል የክርስቶስ አካል ሆና ተገልጻለች እና ቤተ ክርስቲያን የክርስቶስ አካል ናት ማለት እንግዲህ ክርስቶስ የአካሉ ራስ ነው። ከዚያ በኋላ ምዕመናኖች ደግሞ የአካሉ ብልቶች ናቸው። ስለዚህ አሁን እግዚአብሔርና በሰዎች መካከል የሚኖረውን ግንኙነት በዚህ አይነት ሁኔታ እናየዋለን። እነዚህ ተጠርተው የወጡ ህዝቦች ከእግዚአብሔር ክርስቶስ ጋር ያላቸው ግንኙነት የአካልና የብልት ግንኙነት ነው እና ክርስቶስ እንደ አካሉ ራስ ሆኖ መጠቀሱ ምንድን ነው? ቤተ ክርስቲያንን የሚቆጣጠር የሚመራ፣ የሚያስተዳድር እዚህ ይሄ አካል አሁን አካል ካለ ደግሞ በራስ መካከል ያለው ግንኙነት ነ በብልቶቹ መካከል፣ እንግዲህ በአማርኛ ምን ብዬ እንደምገልጸው ፋንክሽናል ሪሌሽንሽፕ ነው። በመረዳዳት ላይ ለምሳሌ እጅን ብትወስደው እጅ ይሰራል። የሚሰራው ለራሱ ብቻ አይደለም፣ ለጠቅላላው ለአካሉ። በእግዚአብሔር ቤት ውስጥ ያሉ በዚህ አይነት ሁኔታ አካሉ ጤነኛ የሆነ አካል ይሆናልና፣ ይሄ ነው እንግዲህ በጣም ማመሰግነው በጣም ጥሩ ጥሩ ማብራሪያዎች ናቸው። የተሰጡ ተመልካቾቻችን እየተከታተላችሁ የምትገኙት ተጽፏል ሰኘውን ልዩ መሰናዷችንን በቀጥታ እየተከታተላችሁ የምትገኙት እግዚአብሔር ይባርካችሁ። ቀደም ሲል ያነሳ ነው ጥያቄ ቤተ ክርስቲያን በእግዚአብሔር አይን እንደ መጽሐፍ ቅዱስ ምንድናት፣ እንዴት ነው የምትገለጸ የሚለውን ሀሳብ ነበር ያነሳ ነውና ጥሩ ጥሩ መግለጫዎች ተቀምጠዋል። ከዚህ አንጻር ስንነሳ ወይም ደግሞ ከዚህ አንጻር ተነስተን ደግሞ ስንሄድ ቀጥሎ የሚመጣው ነገር በተለይ እኛ አሁን ባለንበት ዘመን ትክክለኛ ቤተ ክርስቲያን የእግዚአብሔር የሆነችው ቤተ ክርስቲያን የትኛዋ ነች? ወይም ደግሞ ተብሎ ቢጠየቅ መጽሐፍ ቅዱስ መመዘኛ አለው ወይ? እንዴት ነው መዝነን? ምንድን ነው መመዘኛ ነጥቦች አሁን ከአሏቸዋቸው አንጻር ላይ ተነስተን ማለት ነው መመዘኛ ነጥቦቹ ምንድናቸው? የሚል ጥያቄ ማንሳቱ ተገቢ ነው ብዬ አስባለሁ። እና ምንድናቸው መመዘኛዎቹ ሊሆኑ የሚችሉት መጽሐፍ ቅዱስ ያስቀመጠልን ምንድን ነው የተጻፈልን ፓስተር፣ ጥሩ ነው ደርሶ ልምጣ። አዎ፣ ይህም ጥሩ ጥያቄ ነው። መመዘኛው ምንድን ነው? አንድ ሰው ክርስቲያን ለመሆኑ እውነተኛ ክርስቲያን ለመሆኑ ምን መመዘኛ አለው? በምንድን ነው የሚመዘነው? እንዴት ነው የሚታወቀው ነው ጥያቄው። ዋናው መጽሐፍ ቅዱሳችን የሚለውን ማሟላት አንድ ሰው ክርስቲያን ነው ብሎ ለማለት የምንችል ሳይሆን በተጻፈው በቃሉ ከዚህ ነው። የቅዱሳን ትዕግስት የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ክርስቶስ ምስክር ያላቸው ይላል ራዕይ ምዕራፍ 14 ቁጥር 12 ላይ እና ክርስቲያን ነን የሚሉ ሁሉ አንደኛ በጌታ በኢየሱስ ክርስቶስ የሚያምኑ ናቸው። መመዘኛው መጀመሪያው መመዘኛ ይሄ ነው። በክርስቶስ አዳኝነት፣ በክርስቶስ መሲህነት፣ በክርስቶስ ዳግም በእሷም አማላጅነት የሚያምን ሁሉ ጥሩ ክርስቲያን ነው እንላለን። መነሻችን የሚሆነው ይሄ ነው። ከዚያ ቀጥሎ ደግሞ ስንቀጥል ቃሉ የእግዚአብሔር ቃል መፈተሻችን መለኪያችን ቃሉ ነው። ሰው ክርስቲያን ነኝ ብሎ በቃሉ ተናገረው ሳይሆን በእግዚአብሔር ቃል በእግዚአብሔር ቃል መፈተሻ ሁላችንም የምንመዘነው የምንለካው በጌታ ቃል እንደ ጌታ ቃል የምንኖር ከሆነ ክርስቲያኖች ነው። ባፋችን የምናገረው እና በምግባር የምናሳየው የተለያዩ ከሆነ ክርስቲያኖች አይደለንም። እና በምን ይታወቃል? ክርስቶስን በማመኑ የክርስቶስን ቃል እውነተኛ ቃል፣ እውነተኛ መመሪያ አድርጎ በመቀበል ከዚያ በኋላ ስፔሲፊክ የምንሆንባቸው አሉ። እንግዲህ የእሱን ቃል ብለን ስናበቃ ለምሳሌ ወደ አስርቱ ትእዛዛት እንሄዳለን። ወደ እሱ ስንሄድ መፈተሻው እሱ ነው። መጀርመንቱ መለኪያው ያንን ካሟላ ክርስቲያን ነው። ያንን ማ አሟላ ከሆነ ክርስትናው ጋር አብሮ አይሄድም እና እሱን ለብቻው መዘርዘር ስንጀምር ብዙ ጊዜ ይጨርሳል ነገር እናውቃለን። የእግዚአብሔር ቃል በዘጸአት ምዕራፍ ሃያ ቁጥር ስምንት ጀምሮ ስንመለከት ሳለ የአስሩን ትእዛዛት በዚህ ላይ ተመዝገቡ እናገኛለን። እነዚህ አስሩ ትዕዛዛት መመሪያዎቻችን እነሱ ናቸው። የክርስትና መሄጃው መንገዱ መመሪያው እሱ ነው። ክርስቶስን ከተቀበለ በኋላ በቃሎቹ በዚያ ከተመራ እውነተኛ ክርስቲያን ነው ለማለት ይቻላል። እንዳልሁት እንግዲህ ወይ ሌላ በደስከችን ሊመጣ ይችላል ይሆናል ከዚህ ዝርዝር ልንገባ እንችላለን። ከዚህም አልፈን ወደ ዝርዝር ስንገባ እያንዳንዱን ትእዛዝ ስንመለከት አንዳንድ አሻሚ የሆነ ነገር ሊኖር ይችላል። የአንዱን ትዕዛዝ እኔ በአንድ መንገድ እተረጉማለሁ፣ አንተ በሌላ መንገድ ልትተረጉም ትችላለህ። ሁለታችን መስማማት አለብን። ተስማምተን የቃሉ የሚለው ይሄ ነው፣ ትክክለኛ ትርጉሙ ይሄ ነው፣ የምንሄደው በዚህ ነው ብለን መስማማት አለብን እና በዚያ ከሄድን በዚያ ከተመራን ክርስትና ምንድን ነው የሚለውን መመሪያ ነው። የሰው ልጅ ሕይወት መመሪያ መተዳደሪያ ደንባችን ነው። ባሰጥሩ ሆነ በተለይ ክርስቲያን ወይም ደግሞ ቤተ ክርስቲያንን የሚያዋቀሩት ያ ተቋም ያለውን ያን ሰራዊት ያለውን እንግዲህ ክርስቲያኖች ናቸው። ክርስቲያኖች ደግሞ ሊያሟሉት የሚገባው ነገር መሰረታዊ ነገሮች፣ አንዱ ዋናው ነገር ያስብስባቸው ያህብረታቸው ክርስቶስ ኢየሱስን አምኖ መቀበል አንዱ እሱ ነው። ሁለተኛው ደግሞ በዚህ ቃል የተመዘነ መሆን አለበት። ዝርዝሩን ንግባ አካል እንዳው አንዱን ለምሳሌ ጠቅሰዋል። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ትእዛዝ የእግዚአብሔር ባህሪ ተገዢዎች ናቸው ወይ የሚለው አንዱ መሰረታዊ ነው የሚለው ትልቅና መሰረታዊ ነጥብ ነው፣ ፓስተር ያነሱት። ምናልባት እዚህ ጋር ተያይዞ ምንድን ነው መመዘኛው የሚለው ነገር ቢነሳ ማለት ነው በዚህ ዘመን መቼም ቤተ ክርስቲያን እንዳው ምን ብሎ ለመናገር ይቻላል እንደ አሸን የፈላበት ዘመን እና ይሄ ሁሉ ቤተክርስቲያን የሚለው ምንድነው? የኔ ቤተክርስቲያን እውነተኛ ቤተክርስቲያን ነው የሚለው የኔ ቤተክርስቲያን እውነተኛ ቤተክርስቲያን። ወርልድ ክርስቲያን ኢንሳይክሎፒዲያ በ2001 ዓመተ ምህረት ጥናት አድርጎ ነበረ። በአለም አቀፍ ደረጃ በክርስትና እምነት የሚጠሩ ቤተ እምነቶች ምን ያህል ይሆናሉ ብሎ ጥናት አድርጎ ነበርና ወደ ሰላሳ ሦስት ሺህ ስምንት መቶ እንዳሉ ይናገራል እና ከዛ በኋላ ቆይቶ ደግሞ አሁን በቅርብ ጊዜ በ2017 ይመስለኛል የተደረገው በፈረንጆች አቆጣጠር ነው የምለው። እና በተደረገው ጥናት ደግሞ ወደ 45 ሺህ አድጓል። አሁን ወደ እኛ አገርም ስንመጣ እንደው በጣም በሚገርም አይነቱ በየኮርነሩ በየመቶ ሜትሩ ቤተ ክርስቲያን፣ አዳዲስ ቤተ ክርስቲያን፣ ተሰምቶ የማይታወቅ ቤተ ክርስቲያን ተመስርተው አምልኮ እየተካሄደ ይታያል እና ይሄ ህዝቡን በጣም አድርጎ ግራ ያጋባ ነገር በመሆኑ ይሄ ጥያቄ በጣም በጣም አስፈላጊ ጥያቄ ነው። በዚህ ዘመን የእግዚአብሔር እውነተኛ ቤተክርስቲያን ምክንያቱም ህዝቡ ግራ እንደተጋባ ማየት ይቻላል። በጣም ግራ ነው የተጋባው። ስለዚህ ምንድን ነው እውነተኛውን ቤተክርስቲያን እንዴት መቼም እግዚአብሔር በዚህ ምድር ያለው አንድ ቤተክርስቲያን ብቻ እንጂ አርባ አምስት ሺህ የተለያየ ቤተ ክርስቲያን የተለያየ አስተምሮ አርባ አምስት ሺህ የእግዚአብሔር ሊሆን አይችልም። እና እውነተኛው ቤተ ክርስቲያን የትኛው ነው የትኛው ነው የሚለውን ለማወቅ እንግዲህ ፓስተር ጥሩ ነህ አንድ ጥሩ የሆነ ነገር ነግረውናል። ያም ኢሳያስ ላይ ያለ ነው። በኢሳያስ ምዕራፍ ስምንት ቁጥር ሀያ ላይ ምንድን ነው የሚለው? ወደ ህግና ወደ ምስክር ሂዱ እንዲህ ያለውን ነገር ቃል ባይናገሩ ንጋት አይበራላቸውም። አሁን ይሄ ትርጉም አይበራላቸውም ነው የወደፊት ነው። ግን መጽሐፍ ቅዱስ በተጻፈበት ቋንቋ እንደውም በእንግሊዝኛውም ጥሩ አድርጎ ተርጉሞታልና ንጋት አልበራላቸውም ነው። ኃላፊ ጊዜ ነው። የላቸውም ጠቅላላ የላቸውም። ይሄንን ነገር የማያደርጉ ምንድን ነው ሕግንና ምስክርን። አሁን ይሄ ሕግና ምስክር የሚለው ቃል ሁለቱም አንድ አይነት ነው። ተመሳሳይ ነው። የእግዚአብሔር ህግ ማለት ነው እና ምስክር የሚለው ቃል ሶስት አይነት አተረጓጎም አለው። በዘጻት ምዕራፍ 26 በዘጻት 31 18 ምስክር የሚለው ቃል የእግዚአብሔር ህግ ሆኖ እናገኘዋል። እንደገና ደግሞ ሁለተኛ ጴጥሮስ ከምዕራፍ 1 ቁጥር 19 እስከ አንድ ደግሞ ስናነብ እዚያ ላይ ደግሞ ነቢያቶች የተናገሩት ምስክር የእግዚአብሔር ቃል በመንፈስ ቅዱስ ተመርተው የተነገሩት የእግዚአብሔር ምስክር እንደሆነ ይናገራል። ራዕይ አስራ ሁለት ደግሞ ከቁጥር አስራ ሰባት ስንመጣ ደግሞ ምስክር የሚለው ቃል እግዚአብሔር በመጨረሻው ዘመን የሚሰጠው የተለየ የመንፈስ ቅዱስ ስጦታ እንደሆነ ይናገራል። ነገር ግን አሁን እዚህ ላይ የእግዚአብሔር ህግ ማለት ነው። የእግዚአብሔር ህግ የእግዚአብሔር የመንግስቱ መሰረት ነው። የእግዚአብሔር ህግ ተጣሰ ማለት የእግዚአብሔር መንግስቱ ፈረሰ ማለት ነው፣ ፈረሰ ማለት ነው። ስለዚህ ይሄ ዋነኛው መመዘኛ እንደሆነ በደንብ አድርጎ መጽሐፍ ቅዱስ ወደ ህግና ወደ ምስክር እንዲህ ያለውን ማለት የእግዚአብሔርን ህግ ሳይጨምር ሳይቀንስ ዛሬም የመንግስቱ መተዳደሪያ ደንቦች፣ መመሪያዎች እንደሆኑ የሚያስተምሩ ሰዎች የሚያስተምር ቤተ ክርስቲያን፣ ያ የእግዚአብሔር እውነተኛ ቤተ ክርስቲያን የሆነውን አንዱን መመዘኛ አሟልቷል፣ አንዱን ዋናውን መዘኛ ትልቁን መመዘኛ አሟልቷል ማለት ነው። ስለዚህ ሰዎች እውነተኛውን ቤተ ክርስቲያን ለማግኘት ኢሳይያስ ይህ የሚሰጠውን ይሄንን መመሪያ ተግባራዊ ማድረግ አለባቸው። የአምልኮ ቤተ እምነት ውስጥ የእግዚአብሔር ህግ እንዴት ነው? እና ዛሬ ጠዋት አንድ ወንድም በተገለገልኩ የነበረው አንድ ወንድም በዚህ ሳምንት ወደ ዓለም ገና ሄጅ ነበራል። እና በትልቅ ስፒከር ሆኖ ይሰበካለ ወንጀል መንገድ ላይ ይሰብካሉ አለ። እና በጣም የገረመኝ ነገር ምንድን ነው የሚለው፣ የእግዚአብሔር ሕግ ተሽሯል። እኛ ምንድን ነው በክርስቶስ በማመን ስለዚህ፣ የእግዚአብሔር ሕግ ቀርቷል ሊትራሊ እንደዚህ ብለው ነው የሚል። እና እንዲያውም ትራክት የታተመ ትራክት ሁሉ ሰጡ። እና በእርግጥ የእግዚአብሔር ሕግ ተሽሯል? ግን የእግዚአብሔር ቃል የሚለው ወደ ሕግና ወደ ምስክር ሄዱ፣ እንዲህ ያለውን ነገር ካልተናገሩ ከመጀመሪያም እውነት ብርሃን አልበራላቸውም ነው። እና እንዲህ አይነቱን ነገር በደንብ አድርጎ ማወቅ ያስፈልጋል ሁለተኛ ደግሞ የእግዚአብሔር ቤተ ክርስቲያን ምት እውነተኛው ቤተ ክርስቲያን ምንድን ነው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ነው የሚለው የእውነትን ቃል ምን ማለት ነው መጽሐፍ ቅዱስ ያሉ ሌሎች እውነቶች መጽሐፍ ቅዱስ ያሉ ሌሎች እውነቶችንም በሙሉ ብታስተምር ሆን አለባት። የእግዚአብሔር እውነተኛ ቤተ ክርስቲያን የምትባለው እሷ ናት። ስለዚህ በእግዚአብሔር ቃል ያሉ እውነቶችን ያስተምራል ወይ? እንግዲህ አሁን ባለፈው አንስት ነው፣ ብዙ ቤተ ክርስቲያኖች የክርስቶስን መለኮታዊነት አይቀበሉም። መጽሐፍ ቅዱስ ግን ግልጽ ባለ ሁኔታ ክርስቶስ መለኮት መሆኑን በግልጽ ይናገራል። እና ብዙዎች አሁን ይሄንን የማይቀበሉ ብዙ አሉ። ሌላ ደግሞ ክርስቶስ በመስቀል ላይ የሞተው ዛሬ እኛ የምንሞተውን ስጋዊ ሞት ነው ብሎ የሚያምነው ነው። ይሄ ትክክል አይደለም። ምክንያቱም ክርስቶስ የሞተው የኃጢአትን በኃጢአት ምክንያት የመጣውን ያንን የዘላለም ሞት ነው የሞተው። የኃጢአት ዋጋ የዘላለም ሞት ነው። ስለዚህ ክርስቶስ ያንን ነው የሞተው እና ከዛ ሞት ነው ነፃ ያወጣ እንጂ ከዚህ ይሄኛውንም አሁን እየሞትን ነው እየሞትን ነው ቢሞት ኖሮ ያንን ከሆነ የከፈለልን ከሆን አልሞትም ነበር። ግን ይሄ በደንብ ሊታወቅ የሚገባ ጉዳይ ነው። ክርስቶስ ከዘላለም ሞት ነው ነፃ ያወጣ። ይሄንን የምትቀበል ቤተ ክርስቲያን በግልጽ ልትታወቅ ይገባልና። እንግዲህ ሌሎችም አሉ። ቅድም ፓስተር እንደተናገሩ በዝርዝር እንዲያው አንዳንዶቹን አነሳናቸው እንጂ በዝርዝር እናንሳ ብንል በጣም ብዙ ነው። ግን ዋና ሁለት ነገር ነው። አሁን ማለት በመጨረሻ ማጠቃለል የምፈልገው የእግዚአብሔር እውነተኛ ቤተክርስቲያን፣ አንደኛ የእግዚአብሔርን ህግ የተቀበለች መሆናን፣ ሁለተኛ ደግሞ በመጽሐፍ ቅዱስ የተጻፉ መሰረታዊ እውነቶችን በሙሉ አሟልታ የተቀበለች መሆን አለባት እና መመዘኛው ይሄ ነው። ይህንን የምታሟላ ቤተክርስቲያን ክርስቲያን የእግዚአብሔር ጌታ ይባርካችሁ። አብራችሁን እስካሁን ድረስ የቆያችሁ ተመልካቾቻችን አድማጮቻችን እግዚአብሔር ይባርካችሁ። ጥያቄዎቻችን አልጨረስንም። እኛም ምንድን ነው ፋይዳው፣ ምንድን ነው ጠቀሜታው አሁን ይህ ሁሉ ሰዓት ያጠፋ ነው የትክክለኛውን ቤተ ክርስቲያን የመፈለግ ሁሉ መማሰንና መሄድ፣ መውጣት፣ መውረድ ነጥቦቹ፣ መመዘኛዎቹ ምንድን ነው? ለእኛ የሚያተርፍልን ነገር ጥቅሙ ምንድን ነው? የሚለው የምናነሳው ዋና ርዕሰ ጉዳይ ነበረ ሳ ስላጠረን ብዙ አላብራራ ነው ዙሮ ዙሮ ግን እኔም እናንተም ይሄንን የዘላለምን ሕይወት እንድናገኝ በእግዚአብሔር ሀሳብ ውስጥ እንድንሆን የእግዚአብሔርን ነገር መርጠን በልዩነት እንድንቆም ከእግዚአብሔር ጋራ የሚያደፋፍርን ነው። እና የተሳተፋችሁ ተመልካቾቻችን እግዚአብሔር ይባርካችሁ። ጥያቄዎቻችን አልጨረስንም። በቀጣይ ሳምንት እንደዚሁ ተመልሰን እንመጣለን። እናንተም ጠብቁን፣ ሌሎች ጥያቄዎችን አዘጋጅታችሁ ጠብቁን። የያስኳቸው ጥያቄዎች አሉ። እነሱንም አንስተን እንመልሳለን። እንግዲህ እግዚአብሔር አምላክ ሁላችንን በመንፈሱ ይርዳን፣ እውነተኛዋን የእግዚአብሔር ቤተ ክርስቲያን ማግኘት እንድንችልና ከሷ ጋር መጣበቅ እንድንችል መዝለቅ እንድንችል በዛ ውስጥ ደግሞ የተሰጠን ተልእኮ መውጣት እንድንችል እግዚአብሔር ይርዳን። እንግዲህ ጌታ ይባርካችሁ። ያላችሁ በጣም የተባረካችሁ እጅግ በጣም በርካቶች ናችሁ። አሁንም በዛው ላይ ሶሻል ሚዲያ ላይ በተለይ የምትከታተሉ ጻፉልን። እንደዚሁም ደግሞ ከወጣን በኋላ በቴክስት ደግሞ በስልክ ላይ ትልኩልን ትችላላችሁ። በዚህ አጋጣሚ ፓስተር አይጠገብን እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይባርክልኝ። እንደዚሁም ደግሞ ፓስተር ጥሩ ነው ወልደስላሴን እንግዲህ በዚህ እድሜያቸው ጌታ ጸጋውን አብስቶላቸው በዚህ ስፍራ ተገኝቶ ከስቱዲዮ በስቱዲዮ ስላገለገሉን እጅግ በጣም እናመሰግነው እግዚአብሔር ይባርክልን ያኖርልን እንላለን። እናንተን ተመልካቾቻችን እግዚአብሔር ዋርካች፣ ቴክኒሻኖች ሁሉንም እግዚአብሔር ዋርካች ማለት ፈልጋለሁ። ሳምንት በሌላ ርዕሰ ጉዳይ ከዚሁ ጋር በቀጠለ እንደገና እስከምንገናኝ የታጸጋ ከሁላችንም ጋር ይሁን። ሰላሙኑ ነው።